ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 2 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 2 2010 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን እንደምን አመሻችሁ። አስተናጋጆቻችሁ አዲሱ አበበና... ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ። በኦሮሚያ ክልል በምስራቅ ሀረርጌ ዞን በቆቦ ከተማ ትናንት ሌሊት በጥይት ተገድላ የተገኘች የስድስት ወር ነፍሰ ጡርና የአንድ ልጅ እናት አሟሟት አነጋጋሪ ሆኗል።

የወረዳው ፖሊስም ጉዳዩን እየተከታተለ ነው። እነርሱም አንድ ተጠርጣሪ የመከላከያ ሰራዊቱ አባል የሆነ ወታደር ፖሊስ በቁጥጥር ሥር አውለው እየመረመሩ ናቸው። የቆቦ ከንቲባ አቶ አህመዲን ሶፊያን ናቸው። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው አዲሱ የሱዳን ፕሬዝዳንት የፖለቲካ እስረኞች በሙሉ እንዲፈቱ አዘዙ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከፍተኛ የደህንነት አማካሪ ወይም ሹም ቶም ባሰርት ስራቸውን ለቀቁ። ሶሪያ የኬሚካል ጦር መሳሪያ ጥቃት መፈጸሟን የተባበሩት መንግስታት ሊመረምር መሆኑ ተገለጠ። የሚሉት ዋና ዋናዎቹ ናቸው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የሱዳኑ መንግስታዊ ዜና አገልግሎት ሱና ዛሬ እንደዘገበው ፕሬዝዳንቱ ኦማር አልበሽር አገሪቱ ውስጥ ያሉ የፖለቲካ እስረኞች በሙሉ እንዲለቀቁ ትዕዛዝ አስተላለፉ። ዘገባው እንዳመለከተው ይህ ጸረ መንግስት እንቅስቃሴዎችን ተከትሎ በርካታ ተቃዋሚዎች ከታሰሩ በኋላ ይፋ የሆነው የፖለቲካ እስረኞች ይፈቱ ትዕዛዝ አገሪቱ ውስጥ የተጀመረ የብሔራዊ እርቅና ብሔራዊ መግባባት አካል ነው። የሆነ ሆኖ ግን ዘገባው የሚፈቱትን የፖለቲካ እስረኞች ቁጥር ይፋ አላደረገም። ሱዳን ውስጥ የተከሰተው ከፍተኛ የኢኮኖሚ ውድቀት አገሪቱ ውስጥ ለተቀሰቀሱ ህዝባዊ አመጾች ዋና ምክንያት ሆኖ መቆየቱ አይዘነጋም። ፕሬዚዳንት በሽር ባለፈው ወር ሰማኒያ የፖለቲካ እስረኞች እንዲፈቱ ማዘዛቸው አይዘነጋም። ተቃዋሚ ቡድኖች በሰጡት ቃል ታዋቂ ፖለቲከኞችንና የሱዳኑን ኮሚኒስት ፓርቲ መሪ ሞሐመድ ሞክታር አል ካቲብን ጨምሮ ሀምሳ እስረኞች ገና እንዳልተፈቱ ተናግረዋል። ዩናይትድ ስቴትስና ሱዳን ውስጥ የሚገኙ የአውሮፓ ኤምባሲዎች አገሪቱ ውስጥ የሚገኙ እስረኞች በሙሉ እንዲፈቱ ጠይቀው ነበር ተብሏል። የዩናይትድ ስቴትስ ኤምባሲ በበኩሉ ብዙዎቹ እስረኞች ኢሰብኣዊ በሆነ ሁናቴ ውስጥ እንደሚገኙ መግለጡ አይዘነጋም። አንድ የቀድሞው የሱዳን ሕዝባዊ ነጻ አውጪ ጦር ኤስፒኤልኤ መሪ የተባበረ የደቡብ ሱዳን ግንባር የሚል አዲስ የሽምቅ ውጊያ ቡድን ማቋቋማቸው ተገለጸ። ጀነራል ፖል ማሎንግ አዋን ትናንት ሰኞ ይፋ ባደረጉት መግለጫቸው አዲስ ያቋቋሙትን ግንባር ተግባርና ፕሮግራም ዘርዝረዋል። በዚህም ሙስናን በጥበብና በዘዴ ለመዋጋት፣ የጅምላ ግድያን ለማስቆምና ሀገሪቱም ፍትህ፣ ነጻነትና እኩልነት ወደ ሰፈነበት ዲሞክራሲያዊ ስርዓት እንድትሸጋገር ለማድረግ እንደሚጠሩ አመልክተዋል። የግንባሩ ቃል አቀባይ ዴጆን ከናይሮቢ ኬንያ፣ ለቪኦኤ እንደገለጹት የግንባሩ ግብ ደቡብ ሱዳን ውስጥ ሰላምን መመስረት ይሆናል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘ የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትሱ ፕሬዚዳንት የዶናልድ ትራምፕ የአገር ውስጥ ደህንነት ከፍተኛ አማካሪ ቶም ቦሰርት ባልተጠበቀ ሁኔታ ዛሬ ማክሰኞ ስራቸውን ለቀቁ። ሌሎች ስራቸውን ለመተው ከሚጠባበቁ የፕሬዝዳንቱ ከፍተኛ ባለሥልጣናት እኒህኛው አንዱ እንደሆኑም ታውቋል። ለቦሰርት ከሥራ መሰናበት የተሰጠ ኦፊሰራዊ ምክንያት አልቀረበም። ይሁንና ፕሬዝዳንቱ ለሦስተኛ ጊዜ የአገር ደህንነት አማካሪ አድርገው ያስቀመጧቸው ወግ አጥባቂው ጆን ቦልተን ወደ ሥልጣን በመጡ ማግስት መሆኑ ነው የተሰናበቱት። ብሉምበርግ የዜና አውታርም ሆነ ሲኤንኤን እንደዘገቡት ግን በቦልተን ጥያቄ ነው ቦሰርት ስራቸውን የለቀቁት የ43 ዓመቱ ቦሰርት ትራምፕ በትረ መንግሥቱን ከጨበጡበት ጊዜ አንስቶ በዋይት ሐውስ አስተዳደር ከፍተኛ አማካሪ ሆነው ያገለገሉና በተለይም በኢንተርኔት ደህንነት ውስጥ ቁልፍ ስፍራ የነበራቸው ሲሆኑ ባለፈው ዓመት በቴክሳስ በፖርቶሪኮ እና በቨርጂን ደሴቶች ለደረሰው ነፋስ የቀላቀለ ኃይለኛ ዝናብ ወይም ሃሪከን ጥፋት መንግሥቱን ተወክለው መልስ ሲሰጡ የነበሩ መሆናቸው ይታወቃል። ሽብርተኛነትን በተመለከተም የፕሬዚዳንት ትራምፕን አስተዳደር እየተወከሉ በተደጋጋሚ መግለጫ በመስጠትም ይታወቃሉ። ቦሰርት የፕሬዚዳንት ዶናልድ ትራምፕ የግል ጠበቃ ቢሮ እንዲበረበር የፍርድ ቤት ማዘዣ አውጥተው ዋራንቱን ተፈጻሚ ባደረጉት ልዩ መርማሪ ራብርት ማለር እርምጃ ፕሬዚደንቱ በብርቱ ቢቆጡም የማባረር ሐሳብ እስካሁን አለማንጸባረቃቸው እየተነገረ ነው። ማይክል ብራውን ያጠናቀረው ዘገባ አለ። ሶሎሞን ክፍሌ ያቀርበዋል። በጠበቃቸው ማይክል ኮሆን ቢሮ ላይ የተካሄደውን ልዩ መርማሪ ሙለር የደገፉትን ድንገተኛ ብርበራ አሳፋሪ ሁኔታ፣ በሀገራችን ላይ የተፈጸመ ጥቃት፣ የፍትሕ መጥፋት አዲስ ደረጃ ሲሉ የውግዘት ውርጅብኝ አሰምተዋል ፕሬዚደንት ትራምፕ ለምንድን ነው ብድግ ብዬ ሙለርን የማላባረረው? አሳፋሪ ነገር ነው እየተካሄደ ያለው። ምን እንደሚመጣ እናያለን። እየተፈጸመ ያለውን ነገር ስታስተውሉት አሳዛኝ ሁኔታ ነው። እናም ብዙ ሰው ለምን አታባረረውም ይሉኛል። በዛ ላይ አንዳችም ያገኙት ነገር የለም። ምርመራው እንደቀጠለ ነው። ባለፈው የዩናይትድ ስቴትስ ምርጫ ውስጥ ሩሲያ ጣልቃ ገብ ጥቃት ፈጽማለች ተብሎ ከቀረበው ውንጀላ ጋር ያላቸውን ግንኙነት አስመልክቶ ልዩ መርማሪው ሮበርት ሙለር ስለ ትራምፕ ትንፍሽ ያሉት አንዳች ቃል እስካሁን የለም። በትራምፕ ነገረ ፈጅ ቢሮ ላይ ትናንት የተካሄደውን ብርበራ በቅርብ አውቃለሁ የሚል ምንጭ እንዳለው ተናግሮ ትናንት ምሽት ላይ አዲስ ዘገባ ያወጣው ዘ ዋሽንግተን ፖስት ጋዜጣ ጠበቃው ሚስተር ኮሆን በባንክ ላይ ከተፈጸመ ማጭበርበር፣ የገንዘብ ሽግግር ማጭበርበርና የምርጫ ዘመቻ ገንዘብ አያያዝ ደንብ ጥሰት ምርመራ እየተካሄደባቸው መሆኑን አመልክቷል። ስቶርሚ ዳንየልስ በሚል የመድረክ ስሟ የምትታወቀው ሚስተር ትራምፕ ተኝተዋታል ለተባለች አንዲት የሥጋዊ ቅብጠት ፊልም ተዋናይት በኢትዮጵያ የዘመን አቆጣጠር ባለፈው 2009 ዓ ም ከተካሄደው ፕሬዚደንታዊ ምርጫ ድምፅ ቀን ጥቂት ቀደም ብሎ እኒህ ትላንት የተበረበሩት ነገር ፈጃቸው 130 ሺህ ዶላር አፍ መዝጊያ እንደ ከፈሏት ተገልጿል። ይሁን እንጂ ስለዚያ ክፍያ የሚያውቁት ነገር እንደሌለ ትራምፕ በቅርቡ ተናግረዋል። በጋዜጠኛና በሚስተር ትራምፕ መካከል የተካሄደ ምልልስ ነው የሰማችሁት። ማይክል ጠበቃዬ ነው ለምን እንደ ከፈላት ራሱን ጠይቁት የሚል ነበር የፕሬዝደንቱ መልስ። የዚያ ክፍያ ለስቶርሚ ዳንኤልስ መፈጸም ምናልባት የዶናልድ ትራምፕን የመመረጥ ዕድል ሊያጨልም ይችል የነበረ አጋጣሚ ለማለባበስ የተደረገ ሕገወጥ የምርጫ መዋጮ ነው የሚል እምነት ያላቸው ሕግ አዋቂዎች አሉ። የሶሪያ መንግስት ኬሚካል ጦር መሳሪያ ተጠቅሟል የተባለው ጥርጣሬ እንዲጣራ የተባበሩት መንግስታት ድርጅትን የኬሚካል መርማሪ ቡድን ወደ አገሩ መጋበዙ ታወቀ። የሶሪያ ውጭ ጉዳይ ሚኒስቴር እንዳስታወቀው ዱማ ውስጥ ደርሷል የተባለው የኬሚካል ጦር ጥቃት እንዲጣራ መንግስት ለተባበሩት መንግስታት ድርጅት መርማሪ ቡድን እገዛ ያደርጋል። ይህ በእንዲህ እንዳለ ሶሪያ ፈጽማለች ተብሎ ለተጠረጠረው የኬሚካል ጦር መሳሪያ ጥቃት ምን እርምጃ እንደሚወስዱ አስተዳደራቸው እያጠና መሆኑን የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ትናንት ማታ ከከፍተኛ ወታደራዊ ባለሥልጣናት ጋር ከመገናኘታቸው በፊት ሲናገሩ ኃይል የተቀላቀለበት አጸፋዊ እርምጃ ይወሰዳል ማለታቸው ተሰምቷል። ባለፈው ቅዳሜ ለደረሰው ኬሚካዊ ጦር መሳሪያ ጥቃት የዩናይትድ ስቴትስ እርምጃ ምን ሊሆን እንደሚችል ፕሬዝዳንቱ ዋና ዋናዎቹን ይፋ ያደረጉ ሲሆን በወታደራዊ ረገድ እንኳ በግልጽ ባይነገሩትም ሦስት አማራጮች እንዳሉ ነው የጠቆሙት። ትራምፕ ባለፈው ዓመት በአንድ የሶሪያ አየር ማረፊያ ላይ የኬሚካል ጥቃት እንዲካሄድ ትዕዛዝ ማስተላለፋቸው አይዘነጋም። የቀድሞ ፕሬዚዳንት ባራክ ኦባማ ወታደራዊ እርምጃዎችን አስቀድሞ ይፋ የሚያደርግ ደካማ ስትራቴጂ ነበራቸው ሲሉ ትራምፕ ይነቅፋሉ። ሶሪያ አገሯ ላይ ውዝግብ ከተቀሰቀሰበት እንደ አውሮፓ ቆጣጠር ከ2011 ጀምሮ ያለፈውን የቅዳሜ ጥቃት ጨምሮ አንዳችም ኬሚካል ጦር መሳሪያ እንዳልተጠቀመች ነው የምታስተባብለው። በሌላ በኩል ደግሞ ዋይት ሃውስ በሰጠው መግለጫ ፕሬዚደንት ዶናልድ ትራምፕ በዚህ ሳምንት ማብቂያ ገደማ ወደ ላቲን አሜሪካ ሊያደርጉ ያቀዱትን ጉዞ መሰረዛቸውን አስመልክቶ ምክንያቱ ሶሪያን በተመለከተ ዩናይትድ ስቴትስ ልትሰጥ ትችላለች የተባለውን ምላሽ ለማጥናትና ለመምራት መሆኑንም አስታውቋል። ለፕሬዚደንት ትራምፕ ቀደም ሲል የተያዘው እቅድ በሊማ ፔሩ በሚካሄደው ስምንተኛው የአሜሪካዎች ጉባኤ ላይ መካፈልና ወደ ቦጎታ ኮሎምቢያ መጓዝ እንደነበርም ተገልጿል። በፕሬዚደንት ትራምፕ ጥያቄ መሠረት ምክትል ፕሬዚደንቱ የላቲን አሜሪካውን ጉዞ እንደሚያደርጉ ታውቋል። ፔሩ ውስጥ የሚካሄደው ጉባኤ የሚጀምረው ከነገ መሆኑም ታውቋል። ይቅርታ የፊታችን ረቡዕ በሚቀጥለው ረቡዕ ዓርብ መሆኑ ታውቋል። ይቅርታ ፕሬዚደንት ትራምፕ ሶሪያ በሽምቅ ተዋጊዎች ይዞታ ስር በሆነው ምስራቃዊ ጉታ ውስጥ ባለፈው ቅዳሜ ላደረሰችውና አርባ ሰዎች ለሞቱበት የኬሚካል ጦር መሳሪያ ጥቃት ጠንካራ እርምጃ ለመውሰድ ማስጠንቀቃቸው ይታወቃል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የዜና ክፍለ ጊዜ በዚህ ተጠናቀቀ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርዝ እንዲሁም በናይል ሰዓት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላቸው የዛሬ የማክሰኞ ሚያዝያ 2 2010 ምሽት ፕሮግራም ነው። በጠቅላይ ሚኒስትር አብይ አህመድ የተነሱ የምጣኔ ሀብትን የተመለከቱ ሀሳቦች ላይ ትንታኔ ያለን። ህጋዊ የሆነው ገበያና የጥቁሩ ገበያ እየተወዳደሩ ነው። ለምሳሌ በሶማሌ ክልል ያለው የኮንትሮባንድ ንግድ በሱዳን በኩል ያለው የኮንትሮባንድ ንግድ በደቡብ በኩል ያለው ንግድ መቆም አለበት። በአንድ አገር ውስጥ ሁለት መንግስታት ለመኖር እንደማይችሉ ሁሉ በአንድ አገር ውስጥ ሁለት ገበያዎች ሊኖሩ አይችሉም። የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ ናቸው። በንግድና ምጣኔ ሀብት ዝግጅት ይመለሳሉ። አሁን ወደ ዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኦሮሚያ ክልል በምስራቅ ሐረርጌ ዞን በቆቦ ከተማ ትናንት ሌሊት በጥይት ተገድላ የተገኘችው የስድስት ወር ነፍሰ ጡርና የአንድ ልጅ እናት አያንቱ መሐመድ አሟሟት አነጋጋሪ ሆኗል። እህቷ በከተማ ውስጥ የአስቸኳይ ጊዜ አዋጁን ለማስፈጸም ከተሰማሩ የመከላከያ ሰራዊት አባላት መካከል በአንዱ መገደሏን በአካባቢው የነበረ ሰው እንደነገራቸው ገልጣለች። አስከሬን ምርመራ አያንቱ ራሷ ላይ በሁለት ጥይት መመታቷን እንደሚያሳይ የሕክምና ባለሙያዎችም ተናግረዋል። የከተማው ከንቲባ በግድያው ከተጠረጠሩት መካከል አንድ የመከላከያ ሰራዊት አባል በቁጥጥር ስር ማዋሉን ነግረውናል። ሲዮን ግርማ ጫልቱ መሐመድ የአያንቱ መሐመድ ታላቅ እህት እንደሆነች ከምትገኝበት ቆቦ ከተማ በስልክ ነግራናለች። እህቷ አያንቱ መሐመድ ዕድሜዋ 20 ነው። አንድ የሶስት ዓመት ልጅ አላት። የስድስት ወር ነፍሰ ጡር ናት። እናታቸው ታማሚ ሲሆኑ ለመናገር እንደሚከብዳቸው እህቷ ትናገራለች። አባታቸው ሞተዋል። እህትና ወንድም የላቸውም። ጫልቱ እንደነገረችን ኑሯቸው በጣም የተዳከመና የተጎሳቆለ ነው። በዚህ ምክንያት አያንቱ ምስራቅ ኢትዮጵያ የምትታወቅበትና በአብዛኛው በሌሊት ለሚጓጓዙ ተሽከርካሪዎች ሹፌሮቻቸውና ተሳፋሪዎቻቸው በሚሸጠው የጫት ንግድ ላይ ተሰማርታ ትሰራለች። እሁድ መጋቢት 30 2010 ዓ ም ግን በዚህ ንግድ ስራ ላይ አልነበረችም። ምክንያቱም ትላለች እህቷ፣ እኔ መንታ ልጆች ወልጄ አራስ ቤት ስለነበርኩ እኔ ቤት አምሽታ ስትሄድ ነው የተገደለችው፣ ትላለች። ስለ እህቷ የኑሮ ሁኔታ የምትናገረው ጫልቱ እያን ዕለት ዕለት የሚሰራ ጫት፣ አገራችን ላይ ጫት ነው የሚታወቀው። ጫት መኪና ስር ወጥታ ነው የሚሸጠው። ከእጅ ወደ አፍ ነው የምሰራው። ለእናቴ ነው እናቴ ነው የምጦሯት።

አያንቱ ሌሊት ስትሄድ ሶስት የመከላከያ ሰራዊት አባላት እንዳስቆሟትና ተጨቃጭቋት አንበርክከው ተኩሰው እንደገደሏት ፈርተን ተደብቀን አይተናል ያለ አንድ የአካባቢው ነዋሪ እንደነገራትም ትገልጻለች። እህቷ ጫልቱ በአቅራቢያው ከነበሩ የአካባቢው ሰዎች መካከል ስሙን መግለጽ ያልፈለገ አንድ ወጣት ሁኔታውን በስልክ አብራርቶልናል። እሷን ለመድፈር እና ለሶስት እንዲጠቀሙባት ትጌል ህግን ሲያደርጉ ልጅቷ የሰው ባለቤት ነኝ እርጉዝ ነው ሰውዝ ነ እያለች አንበርክኮ ወደ ታች ወደ ላይ ያመላለሷት ጥይት ኮኩቶ መቷል። እኛም ከነሱ ጀርባ ቦታ ላይ ነው ቤት ውስጥ ነበረ። ብዙ ጊዜ ስለምንጠጠቅ ለሌት እንወጣ አንወጣ እንሰራለን ጥይት ድምፅ ወይ የሰው ጩኸት ሰማን እንጂ ማንወጣው ከጉዳይ መደብር ለመሄድ ዳቦ ቤት ደግሞ እኛ ሀገር ሌሊት ነው የሚሰራው ዳቦ ቤት ዳቦ ለመፈለግ ነው እንጂ ጥይት ተተኩሶ ወይ ሰው ከተጫጫዋ አንወጣ መሰራለን። እነሱ መሆናቸውን እናውቃለን ማለት ነው። ሰው ከጨወም በነሱ እየተቀጠቀጠ ነው በማለት አንወጣል። ነዋሪውን ያነጋገርንበት ስልክ የድምፅ ጥራት ያስቸገረን ሲሆን፣ በአጠቃላይ የሚለው በቆቦ ከተማ እነርሱ በሚኖሩበት አካባቢ ድርጊቱ መፈጸሙን ሶስት ወንዶች አያንቱን ለመድፈር ሲታግሏት እንደነበር በእጇ ምግብ ይዛም እንደነበረ እኔ ነፍሰ ጡርና የሰው ሚስት ነኝ ብላ እየጮኸች ልታስረዳቸው ብትሞክርም አንበርክከው ተኩሰው ገደሏት። እኛ በጣም ስለምንፈራ እንደዚህ አይነት ነገር ሲኖር ወደ ውጭ አንወጣም። በኋላም የአካባቢው ውሾች ከፍተኛ ጩኸት ማሰማታቸውንና አስክሬኑን ሲጠብቁ ማደራቸውን ሲነጋም ፖሊስ መጠራቱን የተናገረው የአያንቱ እህት ጫልቱም ሁኔታውን ተደብቄ ስከታተል ነበር ያለ በአካባቢው የነበረ የጥበቃ ሰራተኛ አየው ያለውን እንደነገራቸው ገልጻለች። እና ሰውየው እየጻፈ ድምጽ ካወጣ የሚገሉኛል ብዬ ፈርቼ እየጻፍኩ ነበረ እና መከላከያ መሆናቸው

የአያንቱ አስክሬን በአካባቢው ውሾች እየተጠበቀ ጠዋት መገኘቱን የቆቦ ከተማ ከንቲባ አቶ አህመዲን ሶፊያን ለአሜሪካ ድምጽ ተናግረዋል። መረጃውን እንደ ደረሳቸው ወደ ቦታው ሲሄዱ ወጣቷ መንገድ ላይ በጥይት ተመታ መውደቋንና እርሳቸውን ጨምሮ ፖሊስና ሌሎቹ አካላት ያሉት ቡድን ደደር ከተማ ወደሚገኘው ሆስፒታል አስክሬኑን ወስደው ማስመርመራቸውን ተናግረዋል። የደደር ከተማ ሆስፒታል የሕክምና ባለሙያ ዶክተር ካሊድ አህመድን የኦሮመኛ ዝግጅት ክፍላችን በስልክ ያነጋገራቸው ሲሆን ትላንት ጠዋት የሟች አያንቱ መሐመድ አስክሬን ሆስፒታላቸው መድረሱንና ምርመራ እንደተደረገለት ገልጸዋል። በምርመራው ውጤትም አያንቱ ጭንቅላቷ ላይ በሁለት ጥይት ተመታ መገደሏን አረጋግጠዋል። የቆቦ ከተማ ከንቲባ አቶ አህመዲን ሶፊያን የአያንቱን ገዳያዎች ለማግኘት ምርመራ እየተደረገ መሆኑን ጠቁመዋል። ደመጠናምት መረጃ እያሰባሰብን ነን። የአንድ ተጠርጣሪ ስም ይዘናል። የወረዳው ፖሊስም ጉዳዩን እየተከታተለ ነው። እነርሱም አንድ ተጠርጣሪ የመከላከያ ሰራዊቱ አባል የሆነ ወታደር ፖሊስ በቁጥጥር ሥር አውለው እየመረመሩ ናቸው። ተጠርጣሪው የተያዘው የፌዴራልና የመከላከያ ፖሊስ አባላት ለረጅም ጊዜ ሰፍረው ከቆዩበት ቦታ ነው። በኢትዮጵያ በኦሮሚያና በአማራ ክልል የተቀሰቀሰው ተቃውሞ ሀገሪቱን ለሶስት ዓመታት ቀውስ ውስጥ ከቷት መቆየቱ ይታወሳል። በአሁኑ ወቅትም ሀገሪቱ በአስቸኳይ ጊዜ አዋጅ ስር ያለች ሲሆን በዚህ ወቅት በሞያሌ የተከሰተውን የአስር ሰዎች ግድያ ጨምሮ ብዙ ሰዎች መገደላቸው ሲዘገብ መቆየቱ ይታወሳል። ነገር ግን የአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣት መሰማት ከጀመረና ስልጣን ከያዙ በኋላ ባለው ሁለት ሳምንት ጊዜ ውስጥ ግድያ መኖሩ አልተሰማም ነበር። የአያንቱ መሀመድ አሟሟት ትላንትናና ዛሬ እንደ ፌስቡክ እና ትዊተር ባሉ የማህበራዊ ሚዲያ አውታሮች አነጋጋሪ ጉዳይ ሆኖ ቆይቷል። አሜሪካ ድምፅ፣ ጽዮን ግርማ፣ ዋሽንግተን ዲሲ። አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ገዢውን ግንባር ኢህአደግንና በገዢው ግንባር በእጃ ዙር ይደራጃሉ የሚሏቸውን ሳይጨምር ሐቀኛ ናቸው የሚባሉትን ተቃዋሚዎች ለማደራደር ከውጭ የገቡ አንድ ካህን አዲስ አበባ ያገኛሉ ሲሉ አንድ የተቃዋሚ መሪ ለቪኦኤ ገለጡ። ይሁን እንጂ ወደ ብሔራዊ መግባባት የሚያደርስ እርምጃ ከገዢው ፓርቲ በኩል እንደማይታይ ዜናውን ለቪኦኤ ያደረሱት እኒሁ ተቃዋሚ መሪ ይናገራሉ። ዝርዝሩ ከመለስካቸው ብሔራዊ መግባባትን ዓላማው ያደረገ ከተቃዋሚዎች ጋር የሚካሄድ ድርድርና ንግግር እንደሚከናወን ከኦሮሞ ዴሞክራሲያዊ ድርጅት አንዳንድ ምልክቶች እንደነበሩ በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ለቪኦኤ ተናገሩ። ግን በመንግሥት ደረጃ በመገናኛ ብዙሃን በኩል እንደሚነገረው እስረኞችም የተፈቱት ለብሔራዊ መግባባት ነው ቢባልም ይህን ዓላማ ወደሚያሳካው ድርድር የተወሰደ ተጨባጭ እርምጃ አይታይም ብለዋል። ዶክተር መረራ ዛሬ ለቪኦኤ በሰጡት አጭር ቃለ ምልልስ የሀገር ሽማግሌዎች ነን የሚሉ የተለያዩ የሃይማኖት መሪዎች ሰላም እንደሚያስፈልግ፣ ድርድር እንደሚበጅ በመገናኛ ብዙሃን ሲናገሩ ብንሰማም ከመንግሥት በኩል የተጨበጠ ቀን የተያዘለት ምንም አይነት ድርድር ወይንም የድርድር ምልክት እንዳልሰሙ አስታውቀዋል። ለዚህ አባባላቸውም እንደ ማስረጃ ያቀረቡት መረጃ ያላቸው ዶክተር መረራ እንዲያውም ትዝ ይለኛል፣ ስም መጥቀስ አልፈልግም። ከአሜሪካ ይመጡ የነበሩ ፓስተር ከሁለት ሺህ ሰባት ምርጫ በኋላ ሙከራዎች ያደርጉ ብዙ ሙከራዎች አድርጎ ነበር። መንግስትና ሀቀኛ ተቃዋሚዎች የምንባለውን ይሞክሩ ነበር። በመሀል ተገዶ እንዲያቋርጡ ተደርጎ ነበር። ከዛ በኋላ እንዳሁኑ ያን ሁሉ ቀውስ ሊያስቀር የሚችል ድርድር መጀመር ይቻል ነበር፣ አልተሳካላቸውም። ከአሜሪካ ተመልሶ እስኪመጡ ያ ሁኔታ በተለይ ኦሮሚያ አካባቢ ተፈጠረ። አሁንም ከመጡ ወደ ሁለት ወራቸው ይመስለኛል፣ አንድ ጊዜ ብቻ አግኝቶን ነበር። እንግዲህ ምንም የተጨበጠ ነገር ይዞ መምጣት አልቻሉም። አሁንም እዚህ ያሉ ይመስለኛል። ስለዚህ እንግዲህ በአብዛኛው ከወሬ ያለፈ መሬት ላይ የወረደ ወደ ብሔራዊ መግባባትም ሆነ ድርድር የሚወስድ ምንም ነገር እያየሁኝ አይደለም። በዶክተር መረራ አስተያየት የመንግስት መገናኛ ብዙኃን የአዲሱን ጠቅላይ ሚኒስትር ንግግር መንፈስም የተገነዘቡት እንደማይመስላቸው ጠቁመዋል። ም የሚገርመው ኢትዮጵያ ቴሌቪዥን ሬዲዮም ከጠቅላይ ሚኒስትሩ ንግግር መንፈስ ውጭ ስለ ፀረ ልማት ኃይሎች ስለ ፀረ ሰላም ኃይሎች በሚዲያ ሲያቀርቡ አያለው፣ ያው በድሮ መንገዳቸው ማለት ነው። ስለዚህ ከንግግር ያለፈ የተጨበጠ ድርድርና ንግግር በእኔ በኩል ያጋጠመኝ ነገር የለም። በእናንተ በኩል ተቃዋሚዎች ወይም ተፎካካሪ እንበለውና በአሁኑ አጠራር፣ በተለይ እርስዎ በሚመሩት በኦፌኮ በኩል ወይም ድርጅታችሁ አባል በሆነበት በመድረክ በኩል የተደረገ አዲስ ሙከራ ወይንም ለመቀራረብ የተደረገ አዲስ እርምጃ አለ ወይ? እናንተ የሞከራችሁት ነገር በኮንግረስ ደረጃ ያው መውደድ ያደረገው ጥሪ በይፋ መልስ ሰጥተናል። በራሳችን በኩል ዝግጁ እንደሆን በመሰረታዊ ጉዳዮች ላይ ለመነጋገር ለመጠራጠሪም ዝግጁ እንደሆን ተናግረናል። በሚያጋጥሙን የሚዲያም ሆነ የዲፕሎማቲክ እንቅስቃሴያችን እንግዲህ ብዙ ጊዜ ዲፕሎማት ማህበረሰቡም ይም በዚህ ላይ ያግዛል ድርድር እንደምንፈልግ በአጋጠመን አጋጣሚ ሁሉ በኢትዮጵያ ሚዲያም ለህዝብ ያስተላልፉ ወይም ለደህንነት መረጃ ይሁን ሲጠይቁን ለነበሩት በሙሉ ተደጋጋሚ ይህንን ሳስተላልፍ የነበረው ጥሪ እናደርጋለን። እንግዲህ ያንን ጥሪ ሰምቶ በመንግስት ደረጃ ዝግጁነቱን ያሳየ ክፍል አላጋጠመንም። ለማድረግ የምንችለውን ሙከራዎች አድርገናል ማለት ነው። ከዲፕሎማሲያዊ ማህበረሰቡ አንዱ አንዳንድ ምልክታት እነሱ በአንዳንድ ጊዜ ለዚህ ሀገር መፍትሄ ምን አላችሁ? ምን ይመስላቸዋል? ሀገሪቷ ወዴት እየሄደች ነው? ያንን ነው እንግዲህ የሚያደርጉት። ከዛ አልፎ መንግስትና እናንተን እናገናኝ ያለን የለም። ነገር ግን ያለውን የኢትዮጵያ አጠቃላይ ሁኔታ ከድሮ ጊዜ በተሻለ ሁኔታ እንደሚረዱ ግን አብዛኛዎቹ ትላልቅ ሀገሮች ናቸው የሚላቸው ዲፕሎማቶች አነጋግራለሁ፣ አጋጥሞኛል። ግን ከዛ አልፎ ግን መንግስትና እናንተ በዚህ ቀን እንዲህ ተገናኙ የሚል አቀራረብ አላየሁ። ዶክተር አብይ አህመድ አዲሱ ጠቅላይ ሚኒስትር ከተሰየሙ በኋላ ካደረጉት ይፋዊ ንግግር እንደው ምንም እርስዎ የሚታየው ተስፋ የለም? አሁንም ቢሆን ድርጅታችን ጥንቃቄ የተሞላበት ተስፋ ከማድረግ ውጪ በተለይም ኢህአዴግ ለመለወጥ ካልተዘጋጀ አዲሱ ጠቅላይ ሚኒስትር ኢህአዴግን ከገባበት ሳጥን አውጥቶ ለኢትዮጵያ ሕዝቦች አዲስ ምዕራፍ አዲስ ዘመን ለመፍጠር ይችላሉ የሚል ግምት ለመገመት አስቸግሮኛል። በጣም አመሰግናለሁ ዶክተር መራ ስለተብብሮ። እኔም ስለተሰጠኝ እድል በጣም አመሰግናለሁ። መለስካቸውን እናመሰግናለን። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ የሚተላለፍላችሁ የማክሰኞ ሚያዝያ ሁለት ምሽት ስርጭት ይቀጥላል። አሁን ከምሽቱ ሦስት ሰዓት ከ26 ደቂቃ ነው አዲስ አበባ ላይ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም የተለያዩ ዘገባዎችን ያስተናግዳል። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በርከት ያሉ አዳዲስ ዘገባዎችንም ታገኛላችሁ። የቪዲዮና የድምፅ ቅንብሮችም እንደዚሁ ሰፍረዋል። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶ ሆን ዶ ኤም ኦ ቢ አይ ላይ ታገኛላችሁ። የምናስተናግዳችሁ ሶሎሞን አባተና አዲሱ አበበ ነን። አሁን አድማጮች ከስልክ አስተያየቶቻችሁ ጥቂቱን እናስደምጥ ሎ ቀነስሊ ትዝታ፣ አሁን በዚህችው ሰዓት ከአቶ ገብረመድህን ጋርና ከሻለቃ ዳዊት ወልደገርሽ ጋር ውይይት እያደረግሽ ነው ያለሽው። አሁን ሻለቃ አዋጁ አያስፈልግም ነበር ሲሉ የሰማኋቸው መሰለኝ። እኔ ደሞ ኤርትራ ውስጥ የሰማሁት ኢትዮጵያዊ ነኝ። ኤርትራ ውስጥ አዋጅ ነበር አንድ ሰዓት ከማታው እቤትሽ መግባት ይከበረብሽ እና ይህንን ጉዳይ እንዲያስታውሱ እፈልጋቸዋለሁ። ይህ የተደረገበት ምክንያት ኤርትራ ውስጥ ችግር ስለነበረ ነው። ይህ መንግስትም ችግር ስለነበረ እንጂ ችግር ባይኖር ኖሮ ይህንን አዋጅ ባላወጀ ነበረ። እሳቸው የሳፋ ኃላፊ የሆነው ይሰሩ እንደነበረ አውቃለሁ እና ይህንን እንዲያስታውሱ እፈልጋለሁ። በጣም አመሰግናለሁ። የሻለቃ ዳዊት ወልደ ገርጌት እና የአንድ የአክሱም ዩኒቨርሲቲ አስተማሪ የሰጡትን ሀሳብ ሰምተናል። እውነት የኢትዮጵያ ሕዝብ ሊያጠን የሚገባ አንድ ነገር አለ። በቀዳማዊ ኃይለ ሥላሴ ዘመን መንግሥት ሆኑ ጃን ሆይ ከመንዝ ወጡ ሲባል እንሰማለን። የመንዝ ሕዝብ ግን ክሊኒክም አልነበረውም። ግን አማራ የበላይ ነው ይባላል። አሁንም ቢሆን በወያኔ ውስጥ ምናልባት ቢቆጠሩ አንድ ሺህ የማይሞሉ ሰዎች ጥቅም ላይ አሉ ከሶስት ሚሊዮን እስከ አምስት ሚሊዮን የሚገመተው የትግራይ ህዝብ ግን መናገር እንኳን አይችልም። ሁሉም እንግዲህ አንድ ፓርቲ ቢያቋቁሙ እሳት ከእነሱ ጋር እንዳች ጭሩ ብሎ አሳድመው ባዶዋቸውን እንዳስቀረዋቸው እናቃለን። የትግራይ ህዝብ የተጠቀመ አይደለም። ከአንድ ሺ የማይበልጡ የትግራይ ሰዎች ግን በተቀም ሳይሆን እንደልባቸው እየዘረፉ ነው። ያ በሚሊዮን ሳይሆን በቢሊዮን የሚቆጠር ገንዘብ እየዘረፉ ነው። ነዚህ ያንን ነው ማየት ያለው። ስለ አስተያየቶቻችሁ አድማጮቻችን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን። በኢሜይል ለምትጠቀሙ ደግሞ አድራሻ ሆርን አት ቪኦኤ ኒውስ ዳት ካም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና የማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለሞባይል ስልኮቻችሁ ለታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻችናችሁ ዝግጅታችንን ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ሙዚቃ እነጋብዝ እያለች ነው ብርሃን። ፕሮዲውሰሩ አዲሱ ወደ ሙዚቃ እንሂድ። አሁን ማይጠላል ማይጠላል ብዙነሽ በቀለ ስንቱን እናመሰግናለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። ፕሮግራማችን ይቀጥላል። የሁለተኛው አጋማሽ መደበኛ ቅንብር ሐኪሙን ይጠይቁ የእጅ ስልካችንን ተጠቅመን በምንዘልቅበት የማኅበራዊ መገናኛ የበዛ አዘውታሪነት ሊከተል የሚችለውን የሱሰኝነት ፈተና አስመልክቶ በተካሄደ ጥናት ላይ ያተኮረ ውይይት ነው። በተከታዩ ሐኪሙን ይጠይቁ ዝግጅት የምናነሳው ሙያዊ ማብራሪያ የሚሰጡን በዩናይትድ ስቴትሱ የሕክምናና የምርምር ተቋም ሜዮ ክሊኒክ የነርቭና የአንጎል ሐኪም እንዲሁም የጥናትና ምርምር ባለሙያ ፕሮፌሰር ዮናስ እንዳለገዳ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ቀድሞ ቀርቦ ከነበረ ዝግጅት መጨረሻ ይነሳል። የሱሰኝነትን ወይም ደግሞ ያጠቃቀም ሁኔታን መገደብ ምናልባትም ለጨዋታ የሚጋብዝም ነገር አብረን እንድናይ እድል ይሰጣል። አንዳንዴ የምግብ ጠረጴዛ ዙሪያ እራት ሊበሉ የተቀመጡ ቤተሰቦች ሳይነጋገሩ ምግባቸውን በልተው የሚጨርሱበት ሁኔታ፣ ወደ ውጭም ሲሄዱ ያን አይነት ጠባይ የሚንጸባረቅበት እጅ ስልካቸው ሱሰኝነት የሚጠለፉበትን ሁኔታ እናያለንና ቀደም ብሎ የገለጿቸው ትዝብቶች ዘወትር ብዙዎች የሚመለከቱት ጉዳይ ይመስለኛል። ፕሮፌሰር ዮናስ እርስዎ ይገጥሞታል? ታዳጊ ልጅ አለዎት? የቤተሰብ አባል አለ? እንደው በዛ እንዳይጠመድና ስርዓት መብላትም ሆነ ሌላ የቤተሰብ ጨዋታ ቀልቡን ወደሚካሄደው ነገር እንዲመልስ ሁሌ ነው የምነጋገረው ከልጆቼ ጋር። በእርግጥ ከዚህ በፊት በተለይ ሚኒሶታ ያለው አይዋ ከሚባለው ክፍለ ሀገር ያየሁት አለ ህመምተኛ እና ያ ግለሰብ ኑሮውን በሙሉ ትቶ ቤት ውስጥ በዚሁ ስልክና ከስልክ ጋር የተያያዙ ጨዋታዎች እሱን ብቻ በማድረግ ሌላ ነገር ምንም ሀሳቡን ሰብስቦ ከሰው ጋርም ለማውራት የማይችልበት ቦታ ላይ ሲደርስ፣ ከዛ ይሄ የኮግኒቲቭ የአቴንሽን ችግር ትኩረት የማድረግ አቅሙን እያጣ ነው። አዎ ያንጎሉ እና ግን ስላየ ምርመራ ስናደርግ ግለሰቡ ከፍተኛ ከመጠን ያለፈ ሱስ ነው የያዘው እንጂ ሌላው አንጎሉ ቁልጭ ብላ ጥሩ ሁኔታ ላይ ነበረች በመሳሪያ ስናየው እና እንደዚህ አይነት ሁኔታዎች አይቻለ። ወጣቶች ላይ አንዳንድ የወጣት ሐኪሞች ሲነግሩኝ እኔ ብዙ ወጣቶች እንኳን ላይም ይሄ ከባድ ችግር ነው። በተለይ ከጭንቀት ከድብርት፣ ከእንቅልፍ ጋር የተያያዙ ችግሮች ትምህርት ትምህርት ቤት መጥላት፣ እንደዚህ አይነት ነገሮች ላይ የመያያዝ ሁኔታ አለው የሚል አለ። ትልቅ ችግር ነው፣ ዶክተር ዮናስ። ይሄ ምናልባትም ወደ መጨረሻው ቀሪ ጥያቄ ይወስደናል። የማህበራዊ መገናኛ ብዙሀን አጠቃቀምና ሊያስከትሉ የሚችሉት ሱሰኝነትና ፈተናው የእጅ ስልክም ሆነ ኮምፒውተርን ተጠቅሞ የማህበራዊ መገናኛ ብዙሀን የሚባሉት ዛሬ ዛሬ ከፍ ላለ ማህበራዊ ጠቀሜታ የሚውሉ በአንዱ ዓለም ጫፍ ያለ ከሌላው ዓለም ጫፍ ካለ ወዳጁ ከጠፋ ዘመዱ ሳይቀር በቀላሉ የሚገናኝባቸው ከዜና እስከ ሌሎች መዝናኛዎች ሁሉ በእጁ ላይ አገልግሎት ተጠቃሚ የሚያደረጉት የተለያየ ጠባይ ያላቸውና ለብዙ ስራዎችም የሚያግዙ የመገናኛ ብዙሀን ዘርፎች የሱስ ተገዢ የማድረግ አቅማቸውን ቀደም ብሎ የገለጹት ሱስ ተገዥነትን ማቃረባቸውን በመስሪያ ቤቱ የተደረገ እርሶ የሚገኙበት አንድ ጥናት ከጠባይ ለውጥ ጋር የተፈጠረውን ሁኔታ ይመረምራል። ይሄ ሙሉ በሙሉ ይፋ ያልተደረገ በሂደት ላይ ያለ ጥናት መሆኑን የተረዳሁት። እስኪ ለዚህ ሰዓት በቀዳሚነት የመስማት እድል ለገጠማቸው አድማጮቻችን ምንድን ነው እንደ ችግር ያያችሁት ነገር፣ ፕሮፌሰር ዮናስ? እንደ ችግር ያየ ነው ይሄ፣ በእንግሊዝኛ ሶሻል ሚዲያ ይሄ፣ ፌስቡክ፣ ትዊተር፣ ኢንስታግራም፣ እነዚህን ነገሮች አጠቃቀም ወደ ሰባት መቶ የሚሆኑ ተማሪዎች ከዘጠነኛ ክፍል እስከ አስራ ሁለተኛ አምሳ በመቶዎቹ ሴቶች፣ ግማሾቹ ወንዶች የሆኑ እነሱን ነው ለማጥናት የሞከር እና የእነሱን አጠቃቀም ሶሻል ሚዲያ አጠቃቀም ማህበራዊ መገናኛ ብን በማህበራዊ መገናኛ ቴክስት ጭምር ለማጥናት ነው የሞከርነው። ከእነዚህ ሰባት መቶ ተማሪዎች ውስጥ ዘጠና ሰባት በመቶ ቴክስት ይጠቀማሉ። ቢያንስ ቢያንስ ሰማንያ በመቶ ደግሞ ፌስቡክ ሌሎች በቀን ውስጥ ቢያንስ ቢያንስ ለአንድ ሰዓት ያክል በፌስቡክ በቴክስቲንግ ደግሞ ሰማንያ ሰባት ሶስት በመቶ ከአንድ ሰዓት በላይ በቀን ውስጥ ቴክስት እንደሚጠቀሙ እንደገና ይሄ ትዊተር የሚባለውንም ነገር የሚጠቀሙትን ለማየት ነው የሞከርነው እና አብረን ደግሞ ይሄ እነዚህ ሶሻል ሚዲያ አጠቃቀም ከአንዳንድ ሥነ ልቦናዊ ችግር ጋር ሊያያዙስ ይችላል ወይ የሚለውንም ለማየት ሞክረናል እና በተለይ ይሄ ሶሻል አንግዛይቲ የሚባለው አንዳንድ ሰው ከሰው ጋር ሆኖ በሚጫወትበት በሚያወራበት ጊዜ ባድ የጭንቀት ስሜት ውስጥ የሚገቡ ሶሻል አንግዛይቲ የሚባል አለ። እሱ ሊኖር ይችላሉ ወይ የሚልን ለማጥናት ሞክረናል እና አንድ ያየነው ነገር ብዙ ትዊተር የሚጠቀሙ ሰዎች የሶሻል አንግዛይቲያቸው መጠን ዝቅ ያለ ነው እና ይሄ በእኛ ግምት ምናልባት ይሄ ከባድ የጭንቀት መንፈስ ያላቸው ወጣቶች ይሄ እንግዲህ ዘጠነኛ እስከ አስራ ሁለተኛ ያሉት ነው እና ነው እነዚህ ወጣቶች ምናልባት ውስጣቸው ያለውን የጭንቀት መንፈስ ለመሸሽ ወደ ውጭው በትዊተር በመጠቀም ልክ ለምሳሌ አንዳንድ ሰው ከመጠን በላይ ጭንቀት ሲይዘው አረቄ እንደሚጠጣ ማለት ነው። እንደዛ ነው። ኤክስፔሪየንሻል አቮይዳንስ ይህን ስሜትና ጭንቀት ለመደበቅ ሌሎች ነገሮችን እንደመጠቀም ለመጠቀም፣ ሽሽት ከራስ ሸሽቶ ለመጠቀም ይሄ ምናልባት ይሄ ሊሆን ይችላል የሚል አንዱ ግምታችን ነው እና ይሄ ጥናቱ በጽሁፍ መልክ በሳይንሳዊ መጽሔቶች ለማውጣት ዝግጅት እያደረግን ነው። እርግጥ ወደፊት የበለጠ ይህንን ያን ጊዜ በዝርዝር እንነጋገራለን። ነገር ግን አሳስቦን ነው ይህንን ነገር ጊዜ ፈጅተን ያጠና ነው። መልካም። እንዳሉት ቀደም ብለን የእጅ ስልክን አጠቃቀም እንደተመለከትነውና የቤተሰብ አባላት ጭምር ሊታዘቡ ሊከታተሉ እንደሚችሉት ያለውን ከግምት ማስገባት ይቻላል። ፕሮፌሰር ዮናስ እንዳለ ገዳ የእጅ ስልክን አጠቃቀምና ለካንሰር የመጋለጥ እድልን አስመልክቶ የወጣ የጥናት ዘገባ መነሻነት እንዲሁም እርስዎ የሚመሩት የጥናት ቡድን በማህበራዊ መገናኛ ብዙኃን አጠቃቀም ሊያስከትሉ የሚችሉትን ሱሰኝነት ዙሪያ ያደረጋችሁትን ጥናት አስመልክቶ ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። እንደ ወትሮው ሁሉ መሰል ሙያውን የሚመለከት ሌላ መሰል ጥያቄ መልሽን እንደማገኘውም ተስፋ አድርጋለሁ። እግዜር ስጥ። እናመሰግናለን። አሉላንና እንግዳውን ቀጣዩ የሁለተኛው አጋማሽ መደበኛ ቅንብር ምጣኔ ሀብት ነው። አዘጋጅና አቅራቢው ሄኖክ ሰማግዜር በጠቅላይ ሚኒስትር አቢይ አሕመድ የተነሱ የሀገር ምጣኔ ሀብትን የተመለከቱ ንግግሮች ዙሪያ የባለሙያ ትንተና ይዟል። ሌላኛው ጉዳይ እንግዲህ ሁልጊዜም እርስዎም የሚያነሱት ነው መሰረታዊ ለውጥ ለማምጣት መዋቅራዊ ለውጥ ያስፈልጋል የሚል ነው። በተለይ በገንዘብ በፋይናንስ ዘርፍ እየተሰሩ ያሉ የፖሊሲ ውሳኔዎችንና እርምጃዎችን ያብራሩበታል። ፈተናዎቹንም ገልጸዋል። መጀመሪያ እየተሰሩ ያሉትን ፖሊሲዎች በገለጹበት እንጀምር። ለኢኮኖሚ የሚቀርበውን የፋይናንስ አገልግሎት ተደራሽነትና አካታችነት ለማስፋት የውጭ ምንዛሪ ግኝትን እንዲሁም ቁጠባንና ኢንቨስትመንትን ለማበረታታት የስራ እድል ለመፍጠር የህዝቡን የነፍስ ወከፍ ገቢ ለማሳደግ እንዲሁም አስከፊ ድህነትን ለመቀነስ የሚያስችሉ የፖሊሲ እና የትግበራ እርምጃዎች ወስዷል። ሆኖም ይላሉ ፈተናዎች እንደነበሩበትም ገልጸዋል። ውጭ ንግድ በምንፈልገው መጠን አለማደግ፣ ይህን ተከትሎ የውጭ ምንዛሪ አቅርቦትና ፍላጎት አለመመጣጠን የዋጋ ንረትና ኑሮ ውድነት የውጭ ዳጫናና የሀገር ውስጥ ቁጠባና ኢንቨስትመንት መካከል ያለው ልዩነት እየሰፋ መምጣቱ ናቸው። እነኝህን እንግዲህ የአጠቃላይ ምጣኔ ፖሊሲዎች እንዴት ይመለከቷቸዋል? ጠቅላይ ሚኒስትሩ ከተናገሩት የሚነሱ እንደ ድልም እንደ ፈተናም የሚቆጠሩት ምንድን ናቸው? እኔ እኔ እንዲያው በጣም ደስ ያለኝ ወንድሜ አቶ ሄኖክ ምንድን ነው ያለውን ችግር መቀበላቸው ራሱ መነሻ እኮ ነው። ፈተናዎች አሉ። ለምሳሌ የፋይናንስ አቅም ሊኖር የሚችለው ምንድን ነው። ያለው የመንግስት ባጀት እንዳይባክን የሚደረጉ ሁኔታዎች አሉ። ፕራዮሪቲዎች፣ ቅደም ተከተሎች መውጣት ይኖርባቸዋል እና በእነዚህ በኩል ገንዘብ እንዳይባክም ባጀት እንዳይባክን ይሄ ምጣኔ ሀብት ደግሞ አግባብ ባለው ሁኔታ ሚዛናዊ በሆነ ሁኔታ ለሁሉም ክፍለ ሀገሮች፣ ለሁሉም ህዝቦች፣ ለምሳሌ አንድ ምሳሌ ላቅርብ። እኔ እኔ ብዙም ያልተናገሩት ይመስለኛል እዚህ ላይ በኦሞ ሸለቆ በኩል የሚኖረውን ህዝብ እንድየው በስዕል ብናየው በጋምቤላ በኩል ያለውነን የኑሮ ሁኔታ የወጣቶችን የ የህጻናትን ኑሮ ሁኔታ በምናይበት ጊዜ በጣም የሚዘገንን ሁኔታ አለ። እና ይህንን ለመቅረፍ የሚቻለው ምንድን ነው? መሰረታዊ የሆነ መዋቅሩን የሚለውጥ የገጠር የኢኮኖሚ እንቅስቃሴ ሲኖር ነው። ነዋሪዎቹ ከቀያቸው ከተወገዱ የሚኖርበትም ግብአት አይኖራቸውም ማለት ነው። ስለዚህ የእነሱንም የኑሮ ሁኔታ በደንብ በማየት እነዚህ ሊቀረፉ የሚችሉ ሁኔታዎች አሉ። መንግስት ማመቻቸት ይኖርበታል። ግን መንግስት ለብቻው እነዚህን ፈተናዎች ይወጣል የሚል ግምት የለኝም። በበኩሌ መንግስት አመቻች መሆን አለበት። መንግስት ያለውንን የኢኮኖሚ አመራር በደንብ አድርጎ በሚገባ ፍትሐዊ በሆነ መንገድ ለመፍታት መሞከር አለበት። ሌላው ግን ትልቅ ፈተና ያለው ምንድን ነው? በኑሮ ውድነት በኩል ያለውን ሁኔታ ተናግረዋል። በአቅርቦት በኩል የኢትዮጵያ ኢኮኖሚ ችሎታ አለው የለውም የሚለውን ብናየው ደህና መሰለኝ፣ እሳቸውም ጠቁመውታል። የኑሮ ውድነት በጣም እየከፋ የሚሄደው ምንድን ነው? በአቅርቦትና በፍላጎት መካከል ያለው ግንኙነት ገና አልተሳካም ማለት ነው። የእርሻ ውጤቶችንም ብንወስድ አሁንም ኢትዮጵያ ሸማች ሀገር ናት እንጂ ራሷን የቻለች የምግብ ዋስትና ያላት ሀገር አይደለችም። የስርጭትም ችግር አለ። የገበያም ችግር አለ። ሌላው ሳቸው ከተናገሩት ውስጥ በደንብ ትኩረት ያልተሰጠበት ነገር ምንድን ነው? በአሁኑ ጊዜ ሕጋዊ የሆነው ገበያና በጥቁ የጥቁሩ ገበያ እየተወዳደሩ ነው እየተፎካከሩ ነው። ለምሳሌ በሶማሌ ክልል ዙሪያ ያለው የኮንትሮባንድ ንግድ በሱዳን በኩል ያለው የኮንትሮባንድ ንግድ በደቡብ በኩል ያለው በተለይ ወደ ጋምቤላ አካባቢ ያለው የኮንትሮባንድ ንግድ መቆም አለበት። በአንድ ሀገር ውስጥ ሁለት መንግስታት ለመኖር እንደማይችሉ ሁሉ በአንድ ሀገር ውስጥ ሁለት ገበያዎች ሊኖሩ አይችሉም። ይህንን የኮንትሮባንድ ንግድ እንዴት አድርገን ነው የምንቀርፈው? ምክንያቱም ከውጭ ምንዛሬ ጋር ቀጥተኛ የሆነ ግንኙነት አለው ከገቢ ጋር ቀጥተኛ የሆነ ግንኙነት አለውና ይህንን እንዴት እንደሚፈታ እኔ መልስ የለኝም፣ ግን ሊፈታ ይችላል የሚል ግምት አለኝ። ምክንያቱም ኮንትሮባንድ የኮንትሮባንድ ንግድ የሚካሄደው ስርዓቱም ጭምር እንዲሁ እያየ አላየሁም የሚልበት ሁኔታ ስለሚኖር ሊሆንም ይችላል እና እነዚህ ሁሉ ፈተናዎች በአቅርቦትና በፍላጎት መካከል ያለው ግንኙነት ዋናው ሪሊ ትኩረት የሚሰጠው ነው። ምክንያቱም አንድ ህዝብ በራሱ ሀገር በልቶ ለማደር ካልቻለ፣ በራሱ ሀገር የስራ እድል ከሌለው፣ በራሱ ሀገር ነጻነቱ ካልተጠበቀለት፣ እራሱ መንግስቱን ሊበላው ይችላል። ስለዚህ ይሄ ፈተና እሳቸው ያቀረቡት የሁላችንም ፈተና ነው እሳቸው ብቻ ፓርቲው ብቻ ይወጣ የሚለው እኔ እኔ እንትን አይለኝ። እሺ፣ በጣም ነው የማመሰግነው ዶክተር አክሎግ ቢራራ። አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ባደረጉት ንግግር ላይ በምጣኔ ሀብት እንደዚሁም በወጣቶች ስራ ፈጠራና በትምህርት ዙሪያ በሚያተኩረው ለሰጡኝ ማብራሪያ አመሰግናለሁ። እኔም አመሰግናለሁ። አካ ነው። እኔም ሄኖክን አመሰግናለሁ። ወደ ተከታዩ ዝግጅት እናልፋለን። አሁን ሱስ አስያዥና አደንዛዦች ኢትዮጵያን እየዋጡ ናቸው እና ባለፉት ሰባትና ስምንት ዓመታት ውስጥ በኢትዮጵያ የጫት ምርት ከእጥፍ በላይ መጨመሩን አድማጮች ታውቁ ነበር። አንዳንድ ጥናቶች እንደሚያሳዩት ደግሞ ገቢውም በሦስት እጥፍ አድጓል። በኢትዮጵያ ዩኒቨርሲቲዎች ውስጥ የአልኮሆል መጠጦች፣ ጫትና ሌሎችም ሱስ አስያዥ እጽዋት በስፋት እንደሚዘወትሩም መረጃዎች ይናገራሉ። በቅርቡ አዲስ አበባ ላይ የተካሄደ አንድ ስብሰባ በዚህ ሁኔታ ላይ ተነጋግሯል። እዚያ ስብሰባ ላይ ደግሞ ዘጋቢያችን መለስካቸው አማሃ ተገኝቶ ነበር። በኢትዮጵያ የሳይንስ አካደሚ በየወሩ የሚካሄደው ሳይንሳዊ ገለጻ እና የውይይት መድረክ ትናንት ምሽትም በተለመደው ስፍራ በአዲስ አበባ ዩኒቨርሲቲ ተከናውነዋል። የውይይቱ ርዕስ ሱስ የሚያስይዙ ዕጾች ጉዳይ በኢትዮጵያ የሚል ነበር። ለውይይቱ የመነሻውን ጥናት ያቀረቡት ዶክተር ሰለሞን ተፈራ ሲሆኑ በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የሳይኪያትሪ ትምህርት ክፍል ባልደረባ ናቸው። ዶክተር ሰለሞን ባቀረቡት ጥናት ብዙ ነጥቦችን ዳሰዋል። አንዳንዱ የሚያስገርም፣ ብዙ ደግሞ የሚያስደነግጥ ነው። ለምሳሌ በአሁኑ ወቅት ጫት በኢትዮጵያ በኢኮኖሚውም ሆነ በማህበራዊ ኑሮ ላይ እያሳደረ የሚገኘውን ተጽዕኖ የገለጹት እንዲህ ነበረ። ምርቱን ብታይ ከ2078 22 ሺ ቶን የነበረው በ2014 15 ወደ 50 ሺ ቶን ነው የተጠቀው። ከእጥፍ በላይ ነው የጨመረው። አጭር ጊዜ ውስጥ ጫት አምራጭ ያልነበሩ ሰፋፊ አካባቢዎች ሰብል አምራቾች እንደ ጎጃም፣ በተለይ ባህርዳር አካባቢ በሰፊ የጫት ምርት ላይ ተሰማርተዋል። ከ20 ወደ 50 ሺ በዶላር የሚገኘውን ገቢ በ28 ከነበረበት 108 ሚሊዮን ወደ 272 ሚሊዮን ዶላር አመት አመታዊ ገቢ አድጓል ወይ በሶስት እጥፍ ያህል ኦልሞስት ስለዚህ ምርቱን ገቢው በደንብ አድጓል ማለት ነው። መንግስትም ያው ሁለት ሀ ዋለተትም ስለማይረሳው የኢትዮጵያ ሚሊኒየም ሲከበር የመታሰቢያ ቴምብር በጫት ተዘጋጅቶለታል። ጫት እንደዚህ የተስፋፋበት ምክንያት ያው በርካታ ሰዎች አዘውትረው ስለሚቅሙት ነው። የሚያገር ጫትን አዘውትረው የሚቅሙ ሀያ አንድ ከመቶ የሚሆኑት አዋቂ ወንዶች ናቸው በሀገር አቀፉ ጥናት። ስለዚህ ከአምስት ወንዶች አንዱ ጫትን ይቅማል። ሴቶች ላይ ዘጠኝ ነጥብ አራት ከመቶ ነው። አማካይ ወደ አስራ ስድስት ከመቶ የሚሆኑት አዋቂዎች ጫትን አዘውትረው እንደሚቅሙ አይተናል። ስለዚህ የምርቱ መጨመር የተጠቃሚውንም ብዛት ያማከለ ትንባሆ፣ ሌላው ሱሳምጬ ዕጽ ነው። በኢትዮጵያ በ1935 ዓ.ም የተቋቋመው የኢትዮጵያ ትንባሆ ሞኖፖል ዛሬ ለአንድ ጃፓናዊ ባለሀብት ተሸጧል። ለግል ባለሀብቶች የኢትዮጵያ መንግሥት ከሸጣቸው አምራች ድርጅቶች ከፍተኛውን ዋጋ ያስገኘውም ይኸው ኩባንያ እንደሆነም ዶክተር ሰለሞን አስታውሰዋል። እጅ በእጅ በሆነ ክፍያ አንድ ቢሊዮን ዶላር እንደከፈላ ውስተው ከዚያ የተከተለውን እርምጃ አብራርተዋል። ወዲያውኑ ያንን እንደገዛ ከውጭ ከፍተኛ ልምድ ያላቸው በትንባሆ ምርት የውጭ ዜጋ ማኔጀር ቀጥሯል። በ2013 ያመርታቸው የነበሩ አራት ቢሊዮን የሲጋራ ቅንጣቶች ነበሩ በአመት ዘመናዊ ማሽኖችን በመግዛት በ2015 ወደ 6 ቢሊዮን የሲጋራ ቅንጣቶች ለማምረት አቅዷል፣ አሳግቷል። በአጠቃላይ ዓመታዊ የሲጋራ ፍጆታ ከአስር ቢሊዮን የሲጋራ ቅንጣቶች በላይ ደርሷል በኢትዮጵያ በአመት አዲሱ ባለቤቱ ምርቱን በማሳደግ ወደ ውጭ ሀገራት ጭምር ትንባሆን ኤክስፖርት የማድረግ እቅድ እንዳላቸው በይፋ በዌብሳይታቸውም ላይ ገልጸዋል። ስለዚህ እንግዲህ የትንባሆ ኤክስፖርት በቅርቡ እንሆናለን ማለት ነው። ዶክተር ሰለሞን ተፈራ ትንባሆንና ሌሎች ሱስ አስያዥ እጾችና የአልኮል መጠጦች ተጽዕኖ በኢትዮጵያ ምን ይመስላል የሚለውን ሲዘረዝሩ ግን አስደንጋጭ መሆኑን አይሸሽጉም። የትንባሆ ተጠቃሚዎች ቅርብ ጊዜ የተሰራ ጥናት አለ። አምስት ከመቶ ነው ወደ ሶስት ነጥብ አራት ሚሊዮን የሚሆኑ አዋቂዎች ትንባሆን ይጠቀማሉ። ከእነዚህ ውስጥ አንድ ነጥብ ስምንት ከመቶ የሚሆኑት ሴቶች ናቸው። ሀምሳ ከመቶ የሚሆኑት አጫሾች ማጨስ የጀመሩት ከሀያ ዓመት እድሜያቸው በፊት ነው። ስለዚህ አብዛኛው ግማሽ የሚሆነው ሲጋር አጫሽ ከሀያ ዓመት በፊት የሚጀምር ነው። አንድ ነጥብ ዘጠኝ ሚሊዮን የሚሆኑት አጫሾች በፋብሪካ የተመረተ ሲጋራ ነው የሚያጨሱ በዩኒቨርሲቲ ተማሪዎች የተደረጉ ጥናቶችን ለማሰባሰብ መሞክሬ ነበር እና ትንሽ አስደንጋጭ መልክ አለው። ጥናቶቹ በቅርብ ጊዜ የተደረጉ ናቸው። ቅርብ ጊዜ የተቋቋሙት እንደ ወላይታ ሶዶ አይነት ወይም ወላይታ ዩኒቨርሲቲ ብናይ ለምሳሌ ሀያ ስምንት ከመቶ የሚሆኑት ተማሪዎች የአልኮል ይዘት ያላቸው መጠጦች ይጠጣሉ። አስር ከመቶ የሚሆኑት ጫት ይቅማሉ። ስድስት ነጥብ አራት ከመቶ ትንባሆ ያጨሳሉ። በጣም ያስገረመኝ ሪፖርት ከአክሱም ዩኒቨርሲቲ ሰላሳ ሦስት ፐርሰንት የሚሆኑት ተማሪዎች የአልኮል ይዘት ያላቸው መጠጦች ይጠጣሉ። ሀያ ስምንት ከመቶ የሚሆኑት ጫት ይቅማሉ። ዘጠኝ ከመቶ የሚሆኑት ትምባሆ ይጨሳሉ። ጅማ እንደምታውቁት ጫት አጣ ያገር ነው። ሰላሳ ሦስት ከመቶ የሚሆኑት ተማሪዎች ጫት ይቅማሉ። ሀያ አንድ ከመቶ የሚሆኑት ትምባሆ ይጨሳሉ። ደብረ ብርሃን ያው አረቄ ሀገር ነው። አርባ አራት ከመቶ የሚሆኑት ተማሪዎች የአልኮል ይጠጣሉ። በአጠቃላይ ስታዩ ያው እኔ ለመኩራራት ሳይሆን ዝቅተኛ የሆነ የመጠቀም ባህሪ የታየው በእኛ ትምህርት ቤት በህክምና ትምህርት ቤት ተማሪዎች ነው። ስለዚህ በተረፈ ሌሎቹ ከሁለት ዲጂት በላይ ስለዚህ እንግዲህ ከአጠቃላይ የማህበረሰብ ሪፍሌክሽን ነው ይሄ። እነዚህ የዩኒቨርሲቲ ተማሪዎች አብዛኛዎቹ እነዚህም ባህሪያት ይዘዋቸው ነው የሚወጡት። ስለዚህ አዋቂዎችም ሲሆኑ የሚቀጥሉ ናቸው። ካናቢስ እና ሌሎች ህገወጥ እጾች በኢትዮጵያ በጣም አስቸጋሪ ነው ለማጥናት ምክንያቱም ህገወጥ ስለሆኑ። ነገር ግን በስራ አጋጣሚ እንደምናየው በትምህርት ቤቶችም አጋጣሚዎች እንደሚታየው እነዚህም እጾች የመጠቀም ባህሪ በከፍተኛ ሁኔታ ጨምሯል። ከቅርብ ጊዜ ወዲህ በጣም አስደንጋጭ የሆነው ደግሞ የህመም ማስታገሻ መድኃኒቶችን በተለይ ትራማዶል የተባለው ህጻናት ሳይቀሩ አብዝተው እየዋጡ አደጋ እየደረሰባቸው ነው። ከውይይቱ ተሳታፊዎችም የተለያዩ አስተያየቶችና ጥያቄዎች ተነስተው ነበረ። አንዱ ጥያቄ የእኛ ማህበረሰብ በምን ምክንያት ተጋላጭ ሆነ የሚል ነበረ። ክፍተት ነው ይሄ። ተቋም የለም እያንዳንዱ ተቋም ልክ ይሄ ላይብረሪ፣ በተለይ ተማሪዎች ታውቁታላችሁ፣ የዩኒቨርሲቲ ተማሪዎች ኪዩቢክል የምትባላለች ወይም ደግሞ ሳይሎ ምንላት የሆነች የተከለለች፣ ጎንና ጎን ያለ የማይተያይባት ቁጭ ብሎ የሚያጠናባት እኛ ገር ስራዎች የሚሰሩት እንደዛ ነው። እያንዳንዱ ተቋም የሆነች ጥግ ይዞ የራሱን ነገር ሰራው ይላል። ገንዘብ ያጠፋል፣ ሪፖርት ይጽፋል። በተረፈ ተቀናጅተው በሀገር ላይ ያመጣው ኢምፓክት ምንድን ነው? ምንድን ነው ያመጣነው ውጤት? ወደፊት እንዴት እና አስኪደው ይህንን ምን የተሻለ ነገር እናምጣ የሚል ነገር አልሰማም፣ ብዙም እስካሁን እና የተጋላጭነታችን መነሻ የምንሰራው ስራ ውጤታማ አለመሆኑ ማሳያ ነው፣ በአጭር ቋንቋ ማለት። ሌላው ጥያቄ ደግሞ ለመሆኑ ከጫትም ሆነ ከሌሎች ጉዳት ከሚያስከትሉ እጾች እና ከአልኮል መጠጥ የሚገኘው ኢኮኖሚያዊ ጠቀሜታ ሲመዘን ምን ይመስላል የሚል ነበረ። በሌላ ኢትዮጵያዊ የጥናትና የምርምር ተቋም ማለትም በማኅበራዊ ጥናት መድረክ የቀረበውን ጥናት ዋቢ በማድረግ ዶክተር ሰለሞን ምላሽ ሰጥተዋል። ኢኮኖሚስቶች ትርፍና ኪሳራችንን አስልተው ነግረውናል። ኪሳራችን ከትርፋችን እንደሚበልጥ በኢኮኖሚክስ ባለሙያዎች ተጠንቷል። ስለዚህ 300 ሚሊዮን ዶላሩ በጥሬው ሲታይ ብዙ ይመስላል እንጂ የደረሰብን ያለ ሌላ የኢኮኖሚ የማህበራዊ እና ሌሎች ኪሳራዎቻችን ከ300 ሚሊዮን በብዙ እጅ የሚበልጥ መሆኑን አሳይተዋል። ግን ቅድም እንዳልኩት መንግስት እንግዲህ አንዳንድ ጊዜ ያው የራሱ እቅዶች አሉት። አጭር ጊዜ የስንዴ መግዣ ብርም ያጥረናል። ምክንያቱም ስንዴ ከውጭ የምንገዛው በዶላር ነው። ይችን ትንባሆ ሸጦ አንድ ቢሊዮን ዶላር አንድ ጊዜ 550 ሚሊዮን ተቀበለ። የቀረችውንም ድርሻ ወደ 450 አካባቢ ሸጦ ቶታሊ አንድ ቢሊዮን ካሽ ሲያስገባ ያው ስንዴ ነው የገዛበት ብዬ ርኅራሄ አሳይቻለሁ። ቢቸግረው ነው። ጫትም አሁን እየነገደ ያለው ቢቸግረው ስለሆነ በእኛ ሙያ ኤምፓቲም ይባላል፣ አዘኔታ እና ይችን 300 ሚሊዮን በየአመቱ ለክፉ ቀን ስንዴ መግዣ የዋላት ሊሆን ይችላል እና ኢኮኖሚያችን እያደገ እየተሻሻልንም ስንመጣ መንግስትም ጨከን እያለ ይመጣል ብዬ ተስፋ አደርጋለሁ። መድረኩ በመፍትሄ ሀሳቦች ላይም ውይይት አድርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን አድማጮች በዘገባው አልፎ አልፎ አንዳንድ ድምፆች ጥራት ጎድሏቸዋል ይቅርታ እንጠይቃለን እንዲህ አይነቱን አስፈሪና አደገኛ አዝማሚያ እንዲህ እያዋዙ ማቅረባቸው እነዚህ ምሁራን ትልቅ ነገር እንዲደመጥ እያደረጉ ወደፊት ሰፊ ውይይት ማድረግ ይቻላል ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ከሦስት ልጃገረዶች አንደኛዋ ሩካቤ ሥጋ ለመጀመሪያ ጊዜ የምትፈጽመው ተገዳ ወይም በኃይል እንደሆነ በቅርቡ የተሠራ አንድ ጥናታዊ ቅኝት ማመልከቱን ጠቁሞ ይነሳል። የዛሬው ርዕሰ አንቀጽ ይህ ሁኔታ ይላል፣ በመቀጠል በልጃገረዶች ላይ ለኤች አይ ቪ የመጋለጥ አጋጣሚን የሚያባብስ አደጋ ይደቀንባቸዋል። በየቀኑ አንድ ሺህ የሚሆኑ ወጣት ሴቶች ለኤችአይቪ እንደሚጋለጡና ይህ ቁጥር በተመሳሳይ ዕድሜ ላይ ሆነው ቫይረሱ ወደ ደማቸው ከሚገባ ወንዶች በዐሥራ አራት እጅ የሚበልጥ መሆኑን ርዕሰ አንቀጹ ይናገራል። እንዲህ ዐይነቶቹን አሃዞች በሚፈለገው አቅጣጫ ለመቀየር የዩናይትድ ስቴትስ ፕሬዚደንት የኤድስ መቆጣጠሪያ ድጋፍ አጣዳፊ መርሃ ግብር ፔፕፋር ቁርጠኛ መሆኑንም አረጋግጧል ይላል። ርዕስ አንቀጹ ፔፕፋር ድሪምስ በሚል ምሕፃር በሚጠራው የመርሃ ግብሩን ተልዕኮዎችና ግቦችን በሚያመላክተው የአጋርነት ክንዋኔ እየታገዘ ልጃገረዶችን፣ ቁርጠኛ አቻዮ የመወሰን ችሎታ ያላቸው ከኤድስ የተጠበቁ የሰለጠኑና ደህንነታቸው የተረጋገጠ ሴቶች እንዲሆኑ ለመደገፍ ይሠራል። ድሪምስ አንድም የእነዚህ ግቦችን የሰነቁ ተግባራት የተናጠል መጠሪያዎች ምሕፃር ነው። አንድም በእንግሊዝኛ ሕልሞች ማለት ነው። በዚህ የመንግሥትና የግል ዘርፎች መተጋገዝ አማካኝነት ወጣት ሴቶች ለራሳቸው ለእኩዮቻቸውና ለየማኅበረሰባቸው የለውጥ አቀጣጣይና የመለወጥም ምክንያት እንዲሆኑ ዩናይትድ ስቴትስ አቅማቸውን በማጠናከር እንደምትተጋ ርዕሰ አንቀጹ አመልክቷል። የዩናይትድ ስቴትስ የኤድስ ዓለም አቀፍ መርሃ ግብር አስተባባሪና የዓለም የጤና ዲፕሎማሲ የዩናይትድ ስቴትስ ልዩ ተጠሪ ደብራ ቢርክስ መርሃ ግብሩ ከሚሰራባቸው አቅጣጫዎች አንዱን ሲጠቅሱ ወጣቶቹን ሴቶች እንዴት እንደሚያበረታቱ ተናግረዋል። የትምህርት ቤት ሕይወታቸው ምን ይመስል እንደነበረ በኢኮኖሚ በመጠናከራቸው ምክንያት የቤተሰቦቻቸው ኑሮ ምን ያህል እንደተለወጠ፣ የጾታና መነሻቸው የጾታ ልዩነት የሆኑ ጥቃቶችን እንዴት እንደተጋፈጧቸው የሚያሳዩ የየራሳቸውን የስኬት ታሪኮች እንዲጽፉ እናነቃቃቸዋለን። የዩናይትድ ስቴትስ መንግሥት ከሁለት ሚሊዮን ተኩል በላይ የሚሆኑ የደረሱ ልጃገረዶችና ወጣት ሴቶችን በድሪምስ መርሃ ግብር አማካይነት በአገልግሎቶችና በድጋፍ ሰጪ እንቅስቃሴዎች ለመሸፈን ከ750 ሚሊዮን ዶላር በላይ ማፍሰሱን የሚናገረው የዛሬው ርዕሰ አንቀጽ በድሪምስ በሚደገፉት የመጀመሪያዎቹ ዐሥር አገሮች ውስጥ በተመረመሩ ሴቶች ዘንድ የኤችአይቪ ስርጭት ከ25 እስከ 40 ከመቶ ቀንሶ መገኘቱንና በድሪምስ መርሃ ግብር እንቅስቃሴዎች በታቀፉት ወረዳዎች ውስጥ በሙሉ ለማለት በሚያስደፍር ሁኔታ ለኤችአይቪ እንደ አዲስ የሚጋለጡ ወጣት ሴቶች ቁጥር መውረዱን ይናገራል። ከፊት ያለው ጉዞ ገና ረጅም መሆኑን ይጠቁማል ርዕሰ አንቀጹ። በሚሊዮኖች የሚቆጠሩ ልጃገረዶችና ወጣት ሴቶች በየዓመቱ ለአካላዊና ለጾታዊ ሁከቶች ይጋለጣሉ። እንዲህ ዐይነቱ ጥቃት ብዙ ጊዜ የሚጀመርባቸው ከሕይወታቸው መጀመሪያ ዓመታት አንስቶ በመሆኑ ጾታ ተኮር ጥቃትን ለመከላከል ስጋዊ ግንኙነት የሚጀምሩበትን ዕድሜና ጊዜ ለማዘግየት የግንኙነትን ምንነት መዋወቅና ለሩካቤ መስማማት ማለት ምን ማለት እንደሆነ እንዲገነዘቡና ጤናማ ምርጫ እንዲያደርጉ ለማበረታታት ለዕድሜያቸው ተመጣጣኝና ተስማሚ የሆነ የኤችአይቪ እና የሁከት መከላከያ መርሃ ግብር ዕድሜያቸው ከ9 እስከ 14 ለሆነ ልጃገረዶች እያሰፋ መሆኑን ይህ ርዕሰ አንቀጽ አስታውቋል። ይህ ዓመት ፔፕፋር በአሜሪካዊ ቸርነትና በአጋርነት ሕይወቶችን እያተረፈ 15 ዓመቱን የደፈነበት ነው አሉ አምባሳደር ብሪክስ። ከ50 በላይ ሀገሮች ውስጥ ባከናወንነው ሥራ ልጃገረዶችንና ወጣት ሴቶችን በማገዝ ያደረግነውን እጅግ ጠቃሚ እርምጃ እናከብረዋለን። ርዕሰ አንቀጹ መልእክቱን በዚሁ ደመደመ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰሎሞን ክፍሌና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና አዲሱ አበበነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና አደሩ።